ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚደርሳችሁ ፕሮግራም ነው። ሐሙስ ህዳር 4 ቀን 2007 ዓ.ም ነው። ሰለሞን ክፍሌ ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅ ታዬ እንስማ። ጤና ይስጥልኝ፣ እንደምናመሻችሁ። ገዳዩን የኢቦላ ቫይረስን ለማዳን ይችላሉ የሚል ተስፋ የተጣለባቸው መድኃኒቶች በሶስት የምዕራብ አፍሪቃ ሀገሮች በቤተ ሙከራ ከሚቀጥለው ወር ጀምሮ ሙከራ እንደሚደረግባቸው ድንበር የለሽ የህክምና እርዳታ ቡድን ኤም ኤስ ኤፍ አስታወቀ። ሶስት የህክምና ጥናት ቡድኖች በቤተ ሙከራ ህይወት ባለው ፍጡር ላይ መድኃኒቶቹን እንደሚፈትሹ ኤም ኤስ ኤፍ ተናግሯል። ሊሳሽ ላይን ከጂኒቫ ያደረሰችንን ዜና ሄኖክ ሰማግዜር ያቀርባል። ድንበር የለሹ የሕክምና ቡድን ሕይወት ባለው ፍጡር ላይ ሦስቱ የሕክምና ቡድኖች የሚያደርጉት ጥናት ገዳዩን የኢቮላ ቫይረስ ለማከምና ለማዳን ከተያዙ ጥረቶች አንዱ እንደሆነ ይገለጻል በአሁኑ ወቅት በሦስት የምዕራብ አፍሪካ ሀገሮች የተስፋፋው የኢቦላ ቫይረስ ከ ሺህ በላይ ሰዎችን ገድሏል ፋቪ ፒራቪር ና ብሪንሲዶ ፋቮር የተባሉት ሁለት መድኃኒቶች በጊኒ ልዩ ስፍራው ባልተገለጸ ቤተ ሙከራ ሕይወት ባለው ፍጡር ላይ እንደሚሞከር ተገልጿል ሦስተኛው የላብራቶሪ ሙከራ በጊኒ መዲና ኮናክሪ ከኢቦላ በሽታ በሕይወት ተርፈው ያገገሙ ሰዎችን ደም ፕላዝማ በሽታውን ለማዳን መጠቀምን ያካትታል ፒተር ሆርቢ የዚህ በኦክስፎርድ ዩኒቨርሲቲ የሚመራ ጥናት መሪ ናቸው አንድን በሽታ ለማዳን ከተፈለገ ሙከራው መከናወን ያለበት በወረርሽኝ ወቅት ነው ይላሉ መድኃኒቱን ፍለጋ አሁኑኑ ስራውን መጀመር አለብን። ለዚህ ነው እነዚህን ሙከራዎች ለማፋጠን እየሰራን ያለ ነው። ከባድ ስራ ነው። ለወትሮው ሕይወት ባለው ፍጡር ላይ የሚደረጉ ሙከራዎች በዚህ ፍጥነት አይራመዱም። በእርግጥ መድኃኒቶችን ለሚፈልጉ ሰዎች በቶሎ ያልደረሱ ሊመስሉ ይችላሉ። በሙከራዎቻችን ውጤት የሚያመጡ መድኃኒቶች ካሉ በተቻለ ፍጥነት ለሕሙማኑ ማቅረብ እንጥራለን። ሙከራው የሚካሄደው የኢቦላ በሽታ እንዳለባቸው የተረጋገጠና በሐኪም ቤት ተኝቶ የእንክብካቤ ሕክምና ከማግኘት ውጪ አማራጭ የሌላቸው ሰዎች እነዚህ የሙከራ መድኃኒቶችን ለመውሰድ ይፈልጉ እንደሆነ እንደሚጠየቁ የድንበር የለሹ ሐኪሞች ቡድን አስታውቋል። በአሁኑ ወቅት በኢቦላ የተያዙ በሽተኞች የመዳን ዕድላቸው 50 ከመቶ ነው። ሙከራዎቹ የሟቾቹን ቁጥር ከዚያ አሃዝ በታች ዝቅ ካላደረጉ ሙከራዎቹ ቆመው ሌሎች የሙከራ መድኃኒቶች ይፈለጋል ሲል ኤም ኤስ ኤፍ ለቪኦኤ ገልጿል። በዚሁ ወረርሽኝ ክፉኛ የተጠቃችው የላይቤሪያ ፕሬዚደንት ኤለን ጆንሰን ሰርሊፍ በወረርሽኙ ቀውስ ሳቢያ አውጀው የነበረውን የአስቸኳይ ጊዜ አዋጅ እንዲያበቃ አዘዋል። ሰርሊፍ በዛሬ ዕለት ንግግራቸው እንደገለጡት በኢቦላ ወረርሽኝ ላይ የተጀመረው ዘመቻ ያለማብቃቱንና አንዳንድ ማዕቀቦች አሁንም ባሉበት እንደሚቆዩ ተናግረዋል። በመጪው የገና በዓል ሰሞን አሉ ፕሬዚደንቷ አንድም አዳዲስ ለቫይረሱ የሚጋለጥ ሰው እንዳይኖር ሀገሪቱ በብሔራዊ ደረጃ የያዘችው እቅድ ግቡን እስኪመታ ድረስ ስርጭቱን ለመዋጋት የወጡት አብዛኞቹ እርምጃዎች አስፈላጊው ማስተካከያ ተደርጎላቸው እንዲቀጥሉ ይደረጋሉ። ፕሬዝደንቷ አክለውም የገበያ ስፍራዎች ተከፍተው ስራ እንደሚጀምሩ ወረርሽኙ ባልተስፋፋባቸው አካባቢዎች ከዚህ ቀደም ተደንግጎ የነበረው የሰዓት እላፊ ገደብ ወደ እኩለ ሌሊት እንደሚሳብ ገልጸዋል። ሚስተር ሌፍ ከአስራ አምስቱ የላይቤሪያ አውራጃዎች አስሩ አዲስ ለቫይረሱ የተጋለጠ ሰው እንደሌላቸው ባለፈው እሁድ ሪፖርት ማድረጋቸው ይታወቃል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በሚያንማር አዲስ ብሩህ ቀን እንደሚመጣ እተማመናለሁ ሲሉ ተናገሩ። ይሁን እንጂ ያቺን ሀገር ለመቀየር አሁንም መሰራት ያለበት ብዙ ስራ አለ ብለዋል ፕሬዚደንቱ። ሚስተር ኦባማ ይህን የተናገሩት ዛሬ ፕሬዚደንት ቴንሴን እና የረጅም ጊዜ የዲሞክራሲ ትግል መሪዋ ከሆኑት አውንሳንሱቺን ጨምሮ ከሀገሪቱ ከፍተኛ መሪዎች ጋር ባደረጉት ስብሰባ ላይ ነው። ሚስተር ኦባማ በርማም ተብላ በምትታወቀውና ከአመታት አምባገነን አገዛዝ እየተላቀቀች ባለችው በሚያንማር የሁለት ቀን ጉብኝት እያደረጉ ናቸው። የዋይት ሀውስ ምክትል የብሔራዊ ጸጥታ አማካሪ ቤን ሮድስ ሲናገሩ ሚስተር ኦባማ ዛሬ ከፕሬዚደንቱ ጋር ለብቻ ሲነጋገሩ በሀገሪቱ የፖለቲካ ለውጥና የሰብአዊ መብት እርምጃ ዘገምተኛ መሆኑ እንዳሰጋቸው ይገልጹላቸዋል ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂት ታዬን ለዜናው አመሰግናለሁ። ከምሽቱ ሦስት ሰዓት በ22ና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1430ን መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። የቱርክ መዲና ኢስታንቡል በአብዛኛው አይሲስ በሚል አህጽሮት የሚታወቁት የኢራቅና ሶሪያ ጅሃዳውያን ምልምሎች መናኸሪያ ሆና ቆይታለች። ከአውሮፓ ከሰሜን አሜሪካና ከመካከለኛው ምስራቅ የሚሄዱ ወጣቶች ሶሪያ ላይ በሚካሄደው ግጭት ለመሳተፍ ኢስታንቡልን እንደ መሸጋገሪያ ሲጠቀሙባት መቆየታቸው ይነገራል። መቀመጫውን ብሪታንያ ያደረገው አንድ የሶማሊያ ወጣቶች ቡድን ጽንፈኝነትን ለመዋጋት የሚካሄደው ጉባኤ ኢስታንቡል ውስጥ እንዲሆን የተመረጠውም ለዚህ ነው ይላል የሶማሊያው አገልግሎት ባልደረባ ሐሩን ማሩፍ ያጠናቀረው ዘገባ አለ። አዳነች ፍስሐዬ ታቀርበዋለች። ጸረ ጎሰኛነት የተባለው የብሪታንያ ዜጎች የሆኑ ሶማሊያውያን እንቅስቃሴ ጉባኤ በሶማሊያ ለሚካሄደው ግጭት በዋነኛነት አስተዋጽኦ የሚያደርጉት ወገኖች እንዲሁም ስለ ጎሰኛነትና ጽንፈኛነት እንዲወያይ ነበር ሀሳብ የቀረበው። ይሁንና በጉባኤው ዐብይ ቦታ የያዘው ጽንፈኛነት ነው። ሙስሊም ልሂቃን ወጣቶች ለተሳሳተ ርዕየት ዓለም መጠቀሚያነት የተጋለጡ እንደሆኑ አስገንዝበዋል። በሌላ በኩል ግን ምሁራኑ በምዕራብ ሀገሮች የሚካሄደውን ወጣቶችን የመመልመል ተግባርን በመቃወም አይናገሩም የሚል ነቀፌታ ይሰማል። ሼክ መሐመድ ኢድሪስ የተባሉ በሰሜን አሜሪካ ይኖሩ የነበሩ ሙስሊም ምሁር ግን አልሸባብን ተቋቁመናል ይላሉ። አልሸባብን ወይም አልቃይዳን ከመጀመሪያውኑ ተቋቁመናል። እነዚህ ሰዎች እስልምናን እንደማይወክሉ ለማኅበረሰቡ፣ ለሶማሊያ ሕዝብና ለመላው ዓለም ስንነግር ቆይተናል። እስልምና ለሰው ልጅ ምህረት የሚያደርግ ለሰላም የቆመና ከሕዝብ ጋር ተሳስቦ በመኖር የሚያምን ሃይማኖት ነው። አንዳንድ በሶማሊያ የሚካሄደው ጽንፈኛ ግጭት ሰለባ የሆኑት ሰዎች ቤተሰቦችም በጉባኤው ተገኝተዋል። አናብ ሐሰን ኤልሚ በሞቅዲሾ ለሴቶች መብት የሚታገሉ ሰው ናቸው። ባለፉት ስድስት ዓመታት ውስጥ አልሸባብ ሶስት ጊዜ ከቃጣባቸው የአጥፍቶ መጥፋት ሙከራ የተረፉ ናቸው። የፖሊስ መኮንን የነበሩት ባለቤታቸው ግን ከአምስት ዓመታት በፊት መንገድ ላይ በተቀበረ ፈንጂ ተገድለዋል። እሳቸው በአካል ከሞት ቢተርፉም አእምሯቸው እንደ ቆሰለ ገልጸዋል። ስቃይ ነው። አእምሮ ጉዳተኛ ነው። ስቃይና ሀዘን ውስጥ ነው የምንኖረው። ህዝባችን በሚፈጅበት ሁኔታ ላይ ነው ያለ ነው በጣም የሚያሳዝን ነገር ነው ነበር ያሉት። ይህ ሁሉ የሆነ ግን አልሸባብንና አይሲስን የመሳሰሉት ጽንፈኛ ቡድኖች ወጣቶችን የመሳባቸው ጉዳይ ቀጥሏል። ጉባኤው የተወያየበት አብይ ነጥብ ታዲያ አልሸባብ የወጣቶችን ልብና አእምሮ እየሳበ ነው የሚል ነው። ሼክ ኢድሪስ ጅሓዳውያን ወጣቶችን እየሳቡ እንደሆነ ገልጸው ምክንያት አለው ብለዋል። በመሰረቱ ስለ እስልምና እምነት ብዙም እውቀት የሌላቸው ወጣቶች በእንደዚህ አይነት ቡድኖች የሚገቡባቸው ብዙ ምክንያቶች አሉ። አንደኛው ወጣቶች ጀብደኝነትን ይወዳሉ። እነዚህ ጽንፈኛ ድርጅቶች ደግሞ ለእስልምና እምነት እንዲዋጉ ይሰብኳቸዋል። አንዳንዴ በሙስሊሙ ማህበረሰብ ራሱ ስለ እስልምና ይሰበካል፣ በተግባር ግን ሌላ ይሆናል። ይህ ራሱ አስተዋጽኦ ያደርጋል። ሶስተኛ ደግሞ በአንዳንድ ሀገሮች ሃይማኖታቸው ሲጠቃ ወይም የጭካኔ ተግባር ሲፈጸም ሙስሊም ሀገሮች ሳይከላከሉላቸው ሲቀሩ አያችሁ፣ ሙስሊሞች በፍልስጤም እየተገደሉ ነው። ሆኖም የሚከላከልላቸው የለም። ስለሆነም ተነሱ፣ ለእስልምና ተዋጉ ይሏቸዋል በማለት ሼክ መሐመድ ኢድሪስ አስረድተዋል። ሼክ መሐመድ ኢድሪስ አያይዘውም ወጣቶች ይህ ችግር እነሱ ብቻ መሸከም ያለባቸውና ኃላፊነታቸው እንዳልሆነ መገንዘብ ይኖርባቸዋል ብለዋል። እንዲህ አይነቱ ጉዳይ የመንግስታት የሙስሊም ሀገሮችና በተለያዩ ሀገሮች ያሉት ህዝቦች ኃላፊነትም ጭምር ነው የተማሪዎቹ ኃላፊነት አይደለም በማለት አስገንዝበዋል። አልሸባብና እስላማዊ መንግሥት ነኝ የሚለው ቡድን ቀጥተኛ ግንኙነት ይኖራቸው እንደሆነ ባይታወቅም ንጹሐን ሰዎችን የመግደል ጥላቻን የመዝራትና እንደዛ አይነት ርዕዮተ ዓለምን የማስፋፋቱ ተግባር አንድ እንደሚያደርጋቸው በኢስታንቡሉ ጉባኤ የተሰበሰቡት ልሂቃን ተናግረዋል። አልሸባብ በሚፈጽመው የግድያ ተግባር ከሶማሊያ አልፎ በኬንያና በጅቡቲ ሲያተራምስ መቆየቱ ይታወቃል። አሁን ደግሞ ታንዜኒያ ድረስ ሄዷል። ባለፈው ሚያዝያና ሐምሌ ወራት አሩሻ ታንዜኒያ በፍንዳታዎች ተናግታለች። በሰልፈኞችና በፖሊስ ጣቢያም ፍንዳታዎች ተካሂደዋል። አልሸባብን የመሳሰሉት ጽንፈኛ ቡድኖች ተግባር ተደርጎ ይታያል። ታንዜኒያ ያሉት የጽንፈኛነት ደጋፊዎች አገር በቀል እንደሆኑ ሐሽም ፖንዴዛ የተባሉ ዛንዚባር ውስጥ የዲሞክራሲና የአስተዳደር አማካሪ ገልጸዋል። ከሀገር ውስጥ ናቸው፣ ከዛንዚባር ናቸው። በመሐል ሀገር ያሉትም እዚያው የበቀሉ ናቸው። ሆኖም የሀገር ውስጥና የውጭ ፖለቲከኞች ይጠቀሙባቸዋል። ገንዘብ የሚሰጣቸው ኃይል ይፈልጋሉ። ያ ገንዘብ የሚሰጣቸው አካል ያዘዛቸውን ሁሉ ለመፈጸም ዝግጁ ናቸው። በሞቃዲሾም እንደዚሁ ነው። አንዳንድ ወገኖች ዓላማቸውን እንዲያሳኩላቸው ሲሉ ከጽንፈኞቹ ጋር ሲሰሩ እናያለን። ፖንዴዛ ቀጥለውም ከዚህ ጉባኤ ይዤ የሚሄደው ግንዛቤ የትምህርት አስፈላጊነትን ነው ብለዋል። ወጣቶቹን ማስተማር ይኖርብናል። ስለ ሲቪል ትምህርት፣ ስለ አልሸባብ መጥፎነት ወጣቶቹን ማስተማር ይገባናል። እነሱ በሚያራምዱት መንገድ ጅሃድ ሊኖር እንደማይችል ማስረዳት ይኖርብናል ብለዋል። አብይ ርዕሱን ነበር ያደመጥነው። ወደ ሁለተኛው ቅንብር እንሸጋገራለን። ዲሞክራሲ በተግባር ይላል። ሶማሊያ ውስጥ እንደገና የተፈጠረው የፖለቲካ ውጥረት የሀገሪቱን የወደፊት ጉዞ ሊገታ ወይንም አሁንም ከደረሰችበት የመረጋጋት ጎዳና ሊያፈናቅላት እንደሚችል ተሰግቷል። የሶማሊያ ምክር ቤት ከትላንት በስቲያ ማክሰኞ በጠቅላይ ሚኒስትሩ ላይ በተነሳው እምነት ማጣት ሐሳብ ላይ የከፈተው ክርክር በእንደራሴዎቹ መሃል ሁከት መፍጠሩ ተዘግቧል። በፓርላማው የአንደኛውን ወገን ደጋፊ ድምፅ እንዳይሰማ ለመሸፈን ሌላው ወገን ጩኸት ሲያሰማና ባዶ ሲኒና ኩባያ ሲወረውር መስተዋሉም ተገልጿል። እና ሁኔታው ወዴት ሊያመራ ይችላል? እስካሁን ብዙ ሺህ ሕይወት የጠፋበት ሚሊዮኖች የተሰደዱበት መጠኑን ለመገመት የሚከብድ ንብረት የወደመበትና በዓለም አቀፍ ደረጃ በብርቱ የተደከመበት የሶማሊያው የሰላም ጥረት በውን ሊከሽፍ ነው። በዚህ ነጥብ ዙሪያ አንድ የአካባቢውን ሀገራት ፖለቲካ በቅርብ የሚከታተሉ ባለሙያ አነጋግሬያለሁ። እንግዳዬ አቶ ጃዋር ሞሐመድ ናቸው። አቶ ጃዋር በኒውዮርክ የኮሎምቢያ ዩኒቨርሲቲ የድህረ ምረቃ ተማሪ ናቸው። በቀጥታ ወደ ውይይቱ ከማለፌ በፊት አድማጮች፣ ከሰሞኑ ዜናዎቻችን እንደተረዳችሁት የሶማሊያው የፖለቲካ ውዝግብ ተባብሶበታል። እንዲያው የትላንቱን በምክር ቤቱ ውስጥ በእንደራሴዎቹ መካከል የታየውን ብልሹ ተግባር ብንወስድ አስደንጋጭ መሆኑን እንገነዘባለን። አፈ ጉባኤው የዕለቱን ስብሰባ ለመዝጋት የተገደዱት በጠቅላይ ሚኒስትሩ አብዱል ወሊ ሼህ አህመድና በፕሬዝደንቱ ደጋፊዎች መካከል ፉጨትና ጩኸት አልፎም ቁሳቁስ እያነሱ እስከ መወራወር በመድረሳቸው ነው። ለዚህ ሁሉ መነሻው ደግሞ ምክር ቤቱ በጠቅላይ ሚኒስትሩ ላይ በተነሳው የእምነት ማጣት ሐሳብ ላይ ክርክር ከከፈተ በኋላ ነው። አፈ ጉባኤው ውይይቱን ሲዘጉም መቼ እንደሚቀጥል አላሳወቁም። ወደ እርሶ ልምጣ አቶ ጀዋር፣ ምን ያህል ያሰጋል በአሁኑ ወቅት በሶማሊያ የተፈጠረው የፖለቲካ ውዝግብ? እንግዲህ ይሄ ውዝግብ ሁለት ይዘት አለ። ዋነኛ የፖለቲካዊ ውዝግብ ነው። ይህ ማለት እንግዲህ የፖለቲካ በሶማሊያ ውስጥ ለረጅም ጊዜ የቆየው የፖለቲካ ክፍፍል እንደቀጠለ መሆኑ ነው የምናየው። በሌላ መልኩ ደግሞ ለሀገሪቷ ፈሪ ቀዳል የተባለው አዲሱ ህገ መንግስት ለችግር መንስኤ ሆኖ እንደቀረበ ነው የምናየው። ይሄ ሁኔታ በተለይ በሁለት ሺህ አስራ ስድስት ከሁለት ዓመት በኋላ ሙሉ የሽግግር መንግስት እና ዲሞክራሲያዊ መንግስት እናቋቁማለን ተብሎ እየተሰራ ላለበት ሂደት ትንሽ ችግር እንደሚፈጥር እናያለን። ሆኖም ግን ወደ መጥፎ ሁኔታ ሊያመራ ይችላል ብዬ አላስብም። በሶማሊያ የሰላም ጥረት ሲከሽፍና ሀገሪቱ ወደ እርስ በርስ ግጭት ስትገባ በተደጋጋሚ የታየ ጉዳይ ነው እንዳሉት፣ አሁን ያለው ሁኔታ ግን ከቀደምቱ በምን ይለያል? ከዚህ በፊት የነበሩ በተለይ በጎሳ ተከፋፍለው የመጣላት የፖለቲካ አመራሩ ከጊዜ ወደ ጊዜ የመለዋወጥ ሁኔታ እንደቀጠለ ያለው አሁን ይሄ አዲሱ ህገ መንግስት እንግዲህ ለመጀመሪያ ጊዜ ለፈተና ሲቀርብ ነው። ይሄ የዚህ ችግር ትልቁ መነጩ እኮ ህገ መንግስቱ ነው። ህገ መንግስቱ ለሁለት ሰዎች ኦልሞስት ተመጣጣኝ የሆነ ስልጣን ሰጥ ፕሬዚደንቱ አለ። በፕሬዚደንቱ ስር ደግሞ ጠቅላይ ሚኒስትሩ አለ። ፕሬዚደንቱ ጠቅላይ ሚኒስትሩን ይሾማል ይላል። ጠቅላይ ሚኒስትሩ ደግሞ የሚኒስትር የሚኒስትር አባላቶቹን ይሾማል ይላል። አሁን በብዙ ሀገሮች ውስጥ ይሄ የፕሬዚደንትና ጠቅላይ ሚኒስትር ያለበት ስርዓት ሲቋቋም ሁሌም ችግር አለው። የስልጣን ገደቦቹ በግልጽ ካልተቀመጡ በስተቀር እንደ ኢትዮጵያ ባሉበት ሀገሮ ባሉ ሀገሮች ውስጥ የፕሬዚደንቱ ስልጣን በጣም ዝቅተኛና ሴሪሞኒያል ስለሆነ ጠቅላይ ሚኒስትሩ መንግስት መሪ ነው ያለምንም የፕሬዚደንቱ ጣልቃ ገብነት መንግስት መምራት ይችላል። ሌሎች አካባቢ ደግሞ ፕሬዚደንቱ ሙሉ ስልጣን ተሰጥቶት ጠቅላይ ሚኒስትሩ ዝም ብሎ ስራ አስፈጻሚ የሚሆንበት ሁኔታ አለ። ሶማሊያ ውስጥ ግን እያየን ያለ ነው፣ ፕሬዚደንቱም ወታደሩን የመምራት ስልጣን፣ ሌሎች ትላልቅ ስልጣኖች፣ ኤግዚኪቲቭ ፓወሮች ተሰጥቶታል። ጠቅላይ ሚኒስትሩም ደግሞ ካቢኔ የማቋቋምና ካቢኔ የመሻር ስልጣን ተሰጥቶታል። አሁን የጠቅላይ ሚኒስትሩ ለማን ነው የሚታዘዘው? ሚኒስቴሮቹ ደግሞ ለማን ነው የሚታዘዙት? የሚል የህገ መንግስት ጥያቄ የተነሳበት እና ይህ የህገ መንግስት ጥያቄ ደግሞ ከውስጡ ሊያወጣናል ብለው ያሰቡት የፖለቲካ ችግር ውስጥ እንደከተታቸው ነው እያየን ያለ ነው እና ከህግ አንጻር ከሀገሪቱ ህግ አንጻር ማለቴ ነው የትላንቱ በጠቅላይ ሚኒስትሩ ላይ የቀረበው የትምምን ድምፅ ሀሳብ ያስኬዳል፣ ያስኬዳልምም አያስኬድምም። ለምን መሰለ፣ ቅድም እንዳልኩ ህገ መንግስቱ ትንሽ ችግር አለበት። ጠቅላይ ሚኒስትሩን ፕሬዚደንቱ ይሾመዋል። ፕሬዚደንቱ ደግሞ የሚኒስቴር አባላትን ያስቀምጣል። ጠቅላይ ሚኒስትሩን ፕሬዚደንቱ ሹሞ ፕሬዚደንቱ ማስነሳት አይችልም። ምን ፓርላማው ነው የሚያስነሳው። የሾመ ማስነሳት ነበረበት። ጠቅላይ ሚኒስትሩ በፓርላማ ቢሾም እና ፓርላማው ሊያስነሳው ይችል ነበረ። አሁን እንግዲህ ማን ነው ጠቅላይ ሚኒስትሩን ማስነሳት የሚችለው? ስልጣን የማውረጃው ፕሮሲጀር አካሄድ ትክክል ነው ወይ የሚል ጥያቄ ያስነሳል። ያ ብቻ አይደለም። ይሄ ችግር እኮ የተፈጠረው ጠቅላይ ሚኒስትሩ ከካቢኔ አባላቶቹ ከሚኒስትሮቹ ውስጥ ሁለት ለፕሬዚደንቱ ቅርብ ናቸው የሚባሉ ግለሰቦችን ከስልጣን ካስነሳ በኋላ ነው። አሁን ጠቅላይ ሚኒስትሩ ሚኒስትሮችን የመሾም እና የመሻር መብት አለው ይላል ጠቅላይ ሚኒስትሩ ሕገ መንግስቱ፣ ጠቅላይ ሚኒስትሩ ደግሞ በፕሬዚደንቱ ነው የሚሾመው ይላል። ለሾመ ሰውዬ ታማኝ መሆን አለበት። ጠቅላይ ሚኒስትር ከሆንክ ያ ማለት ፕሬዚደንቱ የሚወዳቸው ሰዎች መሻር የለበትም። ውስብስብነቱን አየኸው። በጣም ውስብስብ የሆነ ግልጽ ያልሆነ የስልጣን ክፍፍል ነው የተካሄደው። ከዚህ አንጻር አሁን ትላንትና በፓርላማ ውስጥ የተወሰነው የተወሰደው እርምጃ ሊሆን እንደሚችል ምንም የሚያጠራጥር አልነበረም። ምክንያቱም ፕሬዚደንቱ ሰውየው ከስልጣን የማስነሳት ስልጣን ባይኖረውም፣ በፓርላማ ውስጥ ደግሞ ማጆሪቲ ስላለው በእጃ ዙር ለማስነሳት ሞከረ። በዚህ ጊዜ የህገ መንግስት ጥያቄ ስለተነሳ ወደ ብጥብጥ እንዳሄደ ነው ምንል አቶ ጀዋር። በሶማሊያ ውስጥ አሁን እየታየ ያለው ሁኔታ በመጪው ሳምንት ዴንማርክ ይካሄዳል በተባለው ጉባኤ ላይ ምን አንድምታ ይኖረዋል? ይላሉ ጉባኤው እንደሚያውቁት በሶማሊያ ጉዳይ ላይ ከፍተኛ ምክክር ይደረግበታል ተብሎ ነው የሚጠበቀው። ኦረዲኮ እንደምታየው የአሜሪካ መንግስት ልኡካን ላለመላክ ወስኗል። እንግሊዝም በዛ ላይ ችግር እንደሚፈጥር ስላየ ስለገለጸች ያ ጉባኤ የሚካሄድ አይመስለኝም። ምክንያቱም ያ ጉባኤ እስከዛሬ ለተደረጉ በጎ ስራዎች ወደ ላቀ ደረጃ በማሸጋገር ለሚቀጥለው ምርጫ ማለትም ለሁለት ሁለት ሺ አስራ ስድስት ምርጫ ሰፋ ያለ ስምምነትና ድርድር ይካሄድበታል የተባለበት ስብሰባ ነበረ። አሁን እያየን ያለ ነው ከዚህ በፊት የተደረሱ ስምምነቶች ራሱ ስራ ላይ መዋል እንደማይችሉና ለግጭት በር እንደከፈቱ ነው። ስለዚህ የኮበናጎኖ ስብሰባ የሚካሄድም አይመስለኝም። ከተካሄደም ሊሳካ አይችልም። በአንድ ሳምንት ውስጥ ይሄን ነገር መፍታት አይችሉም። ስለዚህ ይህንን የኮበናጎኖ ስብሰባ ወደ ሌላ አሻግረው አሁን የገጠማቸውን የፖለቲካና የህገ መንግስታዊ ጥያቄዎችንና ችግሮችን መፍታት ግድ የሚል ይመስለኛል። አንድ የመጨረሻ ጥያቄ አንስቼ አበቃለሁ። አቶ ጃዋር አይበለውና ሶማሊያ ዳግም ወደ ትርምስ ውስጥ ብትገባ በጎረቤት ሀገሮች ላይ ምን ያስከትላል ይላሉ? አሁን አየህ ባለው ሁኔታ ወደዛ አይነት ትርምስ ለመግባት እድል የላቸው። ምክንያቱም የሶማሊያ የጸጥታ ጉዳይ ሙሉ በሙሉ ማለት በሚቻለው ሁኔታ በውጭ ሀይሎች እጅ ነው ያለው። በአፍሪካን ዩኒየን በኬንያ እንዲሁም በኢትዮጵያ መንግስት ወታደሮች እጅ ስላለ እነዚህ እየጣሉ ያሉ ቡድኖች ወደ ጦር ገብተው ለመዋጋት ብዙም አቅም አይኖራቸውም። ወደዛ የሚሄዱ አይመስለኝም። ወደ ግጭት ከተገባ ግን አንደኛ ተጠቃሚ የሚሆነው አልሸባብ ነው። ባለፈው ሁለት አመታት በተለያዩ ሀይሎች በተወሰደበት እርምጃ በጣም ተዳክሞ አቅሙ እየተመናመነ፣ የያዛቸው ይዞታዎች እየተቀነሱ፣ የጥቃት ብቃቱም ራሱ እየቀነሰ የሄደበት ሁኔታ ነው የምናየው። አየ አልሸባብ እና ሌሎች አሸባሪ ቡድኖች እዛ አካባቢ የተፈጠሩት ቀድሞውንም እንዲህ አይነት የፖለቲካ ችግር በተለይ በልሂቃኑና በአመራሩ መካከል እንዲህ አይነት ጋጣውጥ የሆነ ረብሻ መፍጠራቸው በወጣቱ ላይ ተስፋ የመቁረጥ መንገድ በማድረግ ለለውጥ ወደ ውጭ የማየትና በጣም ጽንፈኛ ወደ ሆኑ ሀይሎች ለማየት የተገደደበት ሁኔታ ነው ያለው። ስለዚህ ይሄ ግጭት በዚህ ከተቀጠለ በቅድሚያ የሚጠቀመው አልሸባብ ነው። አልሸባብ እየጠነከረ ከሄደ ደግሞ ለሶማሊያ ብቻ ሳይሆን ለአካባቢውም አደጋ ይኖረዋል። ይህ ግጭት እየተስፋፋ ከሄደ የኢትዮጵያን ጦር የግድ ወደ ኢትዮጵያ ወደ ሶማሊያ በስፋት ማስገባት ግዴታ ሊሆን ነው ለኢትዮጵያ። ያን ብቻ አይደለም የኬንያ መንግስትም የራሱን ድንበር ለማስጠበቅና የራሱን የውስጥ ጸጥታ ለማስጠበቅ የአሸባብን አቅም ለመቆጣጠር ሰፋ ያለ ጦር ለማስገባት ይገደዳል። ስለዚህ እዛ ውስጥ አሁን እየተደረጉ ያሉ ልማቶች ከመጨናገፍ አልፎ የአካባቢውን የጸጥታ ሁኔታ በጣም የሚረብሽና የባሰ ፍጥጫ ውስጥ የሚከት ይመስለኛል። አቶ ጀዋር መሐመድ በኒውዮርክ ኮሎምቢያ ዩኒቨርሲቲ የድህረ ምረቃ ተማሪ ለጊዜው በጣም አመሰግናለሁ። እኔም ከልብ አመሰግናለሁ። ቀጣዩና የመጨረሻው ቅንብር ሴቶችና ቤተሰብ በቆንጆ ይታየ። ባለፈው ጥቅምት ወር የጡት ካንሰር ግንዛቤ ማስጨበጫ ወር እንደመሆኑ ጥቅምት በዚህ በአካባቢያችን የኢትዮጵያውያን ሕብረተሰብ የልማት ካውንስል ኤሲዲሲ ለማህበረሰቡ የበሽታውን ግንዛቤ ማስጨበጫ በማለት ያሰናዳውን ዝግጅት አስመልክቶ የድርጅቱን የፕሮጀክት አስተባባሪ ወይዘሪት ቤተልሔም ማህደረ ደስታ የጡት ካንሰር መከላከል ትልቁ እርምጃ የሆነውን የማሞግራም ምርመራ ከሌሎች ድርጅቶች ጋር ሆኖ ለማህበረሰቡ ያመቻቸ መሆኑን ያብራሩበት ውይይት ቀርቦ ነበር። በአካባቢው ያሉ ኢትዮጵያውያት ምን ያህል ይህንን እገዛ ይጠቀሙበታል? ካልተጠቀሙበትስ ለምን ይሆን ብዬ ጠይቅ ያለው ወይዘሪት ቤተልሔም ዋናው ያገኙብኝ እንደሆን በሽታውን የሚለው ፍራቻ ሊሆን ይችላል ስትል ትናገራለች። ነገር ግን ካለማወቁ ማወቁ ነው የሚበጀው ወሳኝም ነው በማለት ትመክራለች ወይዘሪት ቤተልሔም አሁን አሁን እየመጡ ናቸው ያሉት። ትልቁ ችግር የሚመስለኝ ፍርሃት ነው እንዲህ አይነት መማላት ያለኝ እንደሆን ይሄ ነገር አለ ከተባልኩኝ ምን አደርጋለሁ የሚል ፍርሀት ነው። ሁለተኛው ደግሞ ብዙ ሴቶች የሚያምኑት አንዴ የጡት ካንሰር ከተያዘ በቃ መጨረሻውያ ነው ብሎ ነው የሚያስቡት። ግን አስቀድሞ ከታወቀ የመዳን እድል አለው የጡት ካንሰር እና እንደውም አንደኛው ከካንሰሩ አንደኛው ትልቁ እንደውም ቻንስ ያለው ህይወትን የማትረፍ እድል ያለው ሶ በጊዜ ከተገኘ የመትረፍ እድሉ በጣም ከፍ ያለ ነው። በዝግጅታችሁ ላይ ይህንን የሚያስረዱ ሐኪሞች ነበሩ፣ የረዳቶች ነበሩ፣ የጤና ረዳቶች ብዙ ነበሩ ይህን ይህን የሚያስረዱ እንዲሁም እኛም ወርክሾፕ እንሰጣለን ትምህርት እንሰጣለን ወጥተን እና ዋናው የምናስተምረውም ደግሞ ይህንን ነው። በጊዜ መታወቁ እድሉን ያሰፋል ካለም በተለይም ይህንን በምትሰሩበት ጊዜ አንዲት ሴት መታ ይህንን አገልግሎት የማሞግራም አገልግሎት በማግኘትና የሕክምና እድል በማግኘቷ ህይወቷን ለማትረፍ የቻለች እንደ ምሳሌ ልታቀርቢ ሴቶች አሉ የምታቂው፣ በዚህ አማካይነት ምናልባት ቀደም ብሎ የተመመሙ ተገኝቶላት አደጋ ላይ ከመውደቅ የተረፈች አሉ። ላይክ አንድ በቅርብ ጊዜም አንድ ክላይንታችን እንደዚሁ ትምህርት ላይ ነው ኢንተረስቱን ያሳደረችው። እኔ መመርመር ፈልጋለሁ ተመርምራ አታውቅም ከዚህ በፊት መርመር እፈልጋለሁ ብላ መታ ዲያግኖስ ተደርጋለች። ግን ዲያግኖስ ሲያደርጓት ስቴጅ ዋን ላይ ነው። በምርመራ በምርመራ ህመሙ እንዳለ ተገኘላት፣ እንዳለው ተገኘ። ነገር ግን ገና መጀመሩ ነበር። የመጀመሪያው ነው ሰው መጀመሩ ነው ሰው በሰርጀሪ ሊያውጡላት ችለዋል። ያኔ ትምህርቱ ላይ እንደዚህ ወታ እንትን ባትል ኖሮ ላታውቀው ትችላለን። አጋጣሚ አለ እንደዚህ አይነትም። ይሄ የኦክቶበር ወይም የጥቅምት ወር በአመት አንድ ወር ብቻ ስለሆነ ከዚህ ወር ውጪ ምን ምን አይነት የቅስቀሳ የማስተማር እንቅስቃሴዎች ታደርጋላችሁ? እኛ አመቱን ሁሉ በየቤተ ክርስቲያኖቹ ኮሚኒቲ ሴንተሮች፣ እንደዚሁ ደግሞ አፓርትመንት ኮምፕሌክሶች እየሄድን ትምህርት እንሰጣለን። ማስ እናስተዋውቃለን፣ ኢንፎርሜሽን እንሰጣለን። እንዲሁም የሬፈረሉ ፕሮሰሱ አመቱን ብሉ የሚሄድ ነገር ነው። ስለዚህ ሰዎች ቢጠቀሙበት ጥሩ ነው። አዎ ሰዎች ሆ ፍሪ ደግሞ በእንደዚህ እየሰሙ ሞር ሰዎች ይመጣሉ ብዬ እገምታለሁኝ። ለምሳሌ አንዲት ሴት የማሞግራም አገልግሎቱን አግኝታ ህመሙ አለ እንደ ቀደም እንዳለችው ማለት ነው። እንደሱ ሱ አይነት ደረጃ ላይ ያለች ብትሆን ቀጣይ የህክምና አገልግሎት የምታገኝበትን መንገድ ይፈጠራል። እንደ የተለያዩ የተለያዩ እንትኖች ማተር ያደርጋሉ። የሚኖሩበት ቦታ ከዚህ በፊት ሰርተው ያውቃሉ፣ ሜዲኬድ ከቨር ያደርጓሉ ያደርገው እሱ የተለያየ ፕሮሰስ አለው። ግን የእኛ እኛ ምንድን ነው የምናደርገው እዛ ከደረሰ ና እውን ካለ ደግሞ አብረናቸው ናቪጌት የማድረግ ህክምናውን የሚያገኙበትን መንገድ አብረን እናፈላልጋለን እናፈላልግላቸዋለን ማለት ነው። አሁን ለዚች ቀደም ሲል ህመሟ በጊዜ የተገኘላት ላልሹ ሴት እንደተደረገው ማለት ነው። እንዲሁም ሆስፒታሎቹም አሁን እነዚህ አብረውን የሚሰሩትም ይረዱናል። ኢንፎርሜሽን የማግኘት የት መሄድ እንዳለባቸው እሱን እሱን ኢንፎርሜሽን ይሰጣሉ። የኢሚግሬሽን ይዞታዋ የአንዲት ሴት ይህንን አገልግሎት ከማግኘት ጋር ያለው ግንኙነት ምንድን ነው? ለምሳሌ ገና ኢሚግሬሽን ወረቀቷ ያልተስተካከለ ብትሆን እንዴት ነው የሚሆነው? የሚያስቸግረው እሱ ዲያግኖስ ቢደረጉ ወይንም ደግሞ ዲያግኖስቲክ ቴስት ሲያስፈልጉ፣ ምክንያቱም እነዚህ ነገሮች አንኢንሹርድ ለሆኑ ሴቶች ከቨር የሚደረገው በስቴት ነው። ነዋሪነት ማሳየት አለባቸው። ሶ እንደዛ ሲሄድ ትንሽ ይከብዳል ለማግኘት የማሞግራም ምርመራው ጋር ሳይሆን ከማሞግራሙ በኋላ አ ማሞግራሙ ላይ ሳይሆን ችግሩ የሚመጣው ፋርዘር ዲያግኖስቲክ ቴስት የሚባሉ አሉ። ማሞግራሙ ላይ የሚታዩ ነገሮች ካሉ ቀጣይ ክትትል ሲያስፈልግ ነው። እነሱ ደግሞ ያኔ ኢንሹራንስ ከሌላቸው ወደ ሜዲኬድ እንዲሄዱ ነው የምናደርገው። የሚያደርጉትም ሆስፒታሎቹ ወደዛ ነው የሚመሯቸው። ያኔ ደግሞ የነዋሪነት ይጠይቋቸዋል፣ ወረቀት ይጠይቋቸዋል። ገና ህጋዊ ፈቃድ ለማግኘት በሂደት ላይ ያለች ሴት እስከሆነች እሱም ትንሽ ይከብዳል እንደ እነሱ አይነት ኬሶች ሲኖሩ አገልግሎቱን አገልግሎቱን ለመቀጠል ትንሽ ከበድ ይላል ምክንያቱም እነዚህ ነገሮች ብዙ ጊዜ ከቨር የሚደረጉት በስቴት ደረጃ ነው በሜዲኬድ ነው ብዙ ጊዜ ከቨር የሚደረጉት ሶ ያኔ ጥያቄው ሪኳርመንቶቹ ይጨምራሉ የሚያስፈልጉት ዶክመንቶች ሁሉም ይጨምራሉ ማለት ነው ለማንኛውም ግን ካለማወቁ አዎ አውቆ የሚሆነውን መንገድ መፈለጉ ነው የሚሻለው። ሌሎችም የጤና አገልግሎቶች ለሴቶች ይሰጣል? ይሄ ፕሮጀክት ነው ፕሮጀክት ነው አሁን በአሁኑ ጊዜ የጡት ካንሰር ላይ ብቻ ነው አሁን የምንሰራው ያለ ነው። እሺ፣ ደግሞ ወደፊት ሌላ ነገርም እንጨምራለን ብለን እንጠብቃለን። በዚህ ባለፈው ዝግጅታችሁ ግን የ ስለ ስነ ምግብ የምንበላቸው ምግቦችና ለካንሰር የመጋለጥ አደጋ እንዴት አድርጎ ተያያዥ እንደሆነም ትምህርት ስ ግንዛቤ ማስጨበጫ ዝግጅት ነበራችሁ። ይሄኛው ያደረግነው ዝግጅት ሰፋ ባለ መልኩ ነው እኛ ያደረግነው። ለጡት ካንሰር አዌርነስ መንት ቢሆንም ሰፋ አድርገን ነው፣ ምክንያቱም ጤናችን ሁሉን ሙሉን ነው ማስተካከል ያለብን፣ ጡት ካንሰር ብቻ ማለት የለብንም እና አላማችንም እንድነበረ ጌት እንደኖ በኤክሰርሳይስም ምግባችን ምን ያህል ጤናችን አፌክት ያደርገዋል ሰፋ አድርገን ነበር ያዘጋጀ ነው። ማህበረሰቡ ይህንን አገልግሎት ፍለጋ ወደ እናንተ ጋር እንዲመጣ የምታደርጊው ጥሪ አለ በዚሁ አጋጣሚ? አዎ፣ እኔ ምንድን ነው የምለው ብዙ ጊዜ እኛ ለየጤና የተመሳሰሉ ነገሮችን ብዙ አቴንሽን አንሰጠውም ወይ ደግሞ ብዙ አናደርግም ምክንያቱም ብዙ የተለያዩ ነገሮች የህይወት ሁኔታዎች ይይዙናል። እለታዊ ኑሮውን በማሳደድ ደፋ ቀና ማለት አለ። አዎ እና ሁላችንም፣ ይህንን ደግሞ እኛ ጤና ካልሆንን ያንን ማሳካት አንችልም። ስለዚህ እነዚህ አይነቶችን እድሎችን ተጠቅመን ደግሞ ራሳችን ጤናችንን ብንጠብቅላለሁኝ የሚሰሙ አድማጮቻችን በሙሉ ይሄንን የእድል ተጠቅመው የጡት ካንሰር ምርመራ እንዲያደርጉ እጋብዛለሁኝ። ኤኒታይም መውጣት ይችላሉ፣ በስልክም መደወል ይችላሉ ና በዚህ ከዚህ እድል እንዲጠቀሙ ነው ምጋብዘው ሁሉንም በጣም አድርጌ ያመሰግናለሁ። ወይዘሪት ቤተልሔም ማህደረ ደስታ አመሰግናለሁ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክናት እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌናኝ ፕሮግራሙን የመራልን ኃይሉ ታምራት ነው። መልካም ምሽት ስ ፕሮግራም ሃዝ ካም ቱ ዩ ፍሮም ቮይስ ኦፍ አሜሪካ ዋሽንግተን።